በኢትዮጵያ ከቅርብ ጊዜያት ወዲህ በተለያዩ አካባቢዎች በሚፈጠሩ ግጭቶች በርካቶች ከቤት ቀያቸው ተፈናቅለዋል፣ ንብረቶቻቸውም ወድመውባቸዋል። ባሳለፍነው ሳምንት መጨረሻ በአማራ ክልል ሰሜን ሸዋና የኦሮሞ ልዩ ዞን አዋሳኝ አካባቢ በአገረሸው ግጭት የተፈናቀሉት 50 ሺህ ዜጎች ለጊዜው መለየታቸውን የብሔራዊ አደጋና ስጋት አመራር ኮሚሽን ለዶችቬሌ ገልጸዋል። የኮሚሽኑ የሕዝብ ግንኙነት ዳይሬክተር አቶ ደበበይ ዘብዴ እንዳሉት በተከሰተው ግጭት ለተፈናቀሉ የመጀመሪያ ደረጃ እርዳታ ማድረሱን ተናግረዋል። በሀገራችን በተለያዩ ሁኔታዎች የተለያዩ ግሩፖችን ኢንትረስት ሊሆን ይችላል አንዳንድ ግጭቶች ይከሰታሉ። በቅርብ ደግሞ ሸዋሮ ቤት አጣዬና በደብረ ብርሃን አካባቢ የተጠለሉ በግጭቱ ምክንያት የተፈናቀሉ ሰዎች አሉ። እነዚህ በቁጥር ሀምሳ ሺህ ነው። ግጭቶች ጊዜያዊ መሆናቸው ይታወቃል። በእነዚህ ጊዜያዊ ግጭቶች ላይ ደግሞ ሰው አንድም የግጭቱ አስከፊነትን በማየት ወደ ተለያዩ አካባቢዎች ቶሎ መሮጥ ነው መብረር ነው የሚፈልገው። በዛም መልኩ የሄዱ የወጡ አሉ። እዛው ኮሚኒቲው ጋር ደግሞ ሊቀሩም ስላሉ ወደፊት ክልሉ አጣርቶ በቂ መረጃ እስከሚልክ ድረስ ግን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ለሀምሳ ሺ ለሚሆኑ ተፈናቃዮች ሶስት ሺ ኩንታል ስንዴ እንዲሁም ከተፈናቃዮች ውስጥ ሕጻናት፣ አጥቢ እናቶች እና ነፍሰጡሮች ሊኖሩ ይችላሉ በሚል አንድ ምግብ አምስት መቶ ሀያ አምስት ኩንታል ከና ሮዝ ስምንት መቶ ኩንታል ተልኳል። ለእነዚሁ የህይወት ማዳን ስራ ለመስራትም በሚያስችል መልኩ አንድ ሺ ሁለት መቶ ካርቶንም ወተት ተልኳል። ይህ እንግዲህ ጊዜያዊ ነው። እንደ ኮሚሽኑ የህዝብ ግንኙነት ሬክተር ገለጻ፣ ለሰብአዊ ቀውሱ የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ተቋቁሞ ከባለድርሻ አካላት ጋር በትብብር እየተሰራም ነው። እንደዚህ ክበድ ያሉ ነገሮች ሲገጥሙ ሌሎች ክልሎች እንደመራ ነው። አስቸኳይ ጊዜ መላሽ ማስተባበሪያ ማዕከል ወይም ኤመርጀንሲ ኮኦርዲኔሽን ሴንትር አቋቁመን ነው መንመራውን። ምክንያቱም ሰው በቦታው ላይ ምግብ ብቻ ሳይሆን የጤና ጉዳይ አለ፣ የውሃ ጉዳይ አለ፣ ፕሮቴክሽን ህጻናት አሉ፣ ሌሎችም ነገሮች ሊኖሩ ስለሚችሉ እነዚህን መጠበቅ የመንግስት ግዴታ በመሆኑ እኛ እንደ አስተባባሪ የሆነን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን፣ ሌሎችን ሴክተር መስሪያ ቤቶችን በማስተባበር እንዲሁም የጸጥታ ጉዳይ ስለሆነ መከላከያንን በማድረግ ግጭቱ ባለባቸው ቦታዎች ላይ ለሚፈ የፈለገው ወገን ለማድረስ በሚያመች መልኩ ተቀናይተን የምንሰራበት ይሆናል። የድጋፍ ሁኔታን በማዕከል መምራት ተደጋጋሚ ወጪዎችን ያስቀራል፣ ያሉት አቶ ደበበ ዘውዴ፣ ከምግብ ነክ ድጋፍ በተጨማሪ ሌሎች ለተፈናቃዮች የሚውሉ የእርዳታ ቁሳቁሶች በሚደረገው የተቀናጀ ጥናት ተለይቶ ይቀጥላልም ነው የሚሉት። ቦታ አደጋ ደርሷል ሲባል፣ ወረዳ የራሱን አቅም አለው፣ ምላሽ ይሰጣል። ዞን ይሰጣል። ክልል ይሰጣል። ከክልሉ አቅም በላይ ሲሆን ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ክልሉ ይሰፋል። ክልሉ በሚሰፍበት ጊዜ እንግዲህ ምግብ ብቻ አይደለም። ምግብ ነክ ያልሆኑ የጤና ጉዳይም አለ እኮ ይሄ መጠለያ ቁሳቁስ። ከቤቱ ሲወጣ እኮ ጣሳም የለው እነዚህ ሁሉ በማሟላት በኩል ወዲያ ባስቸኳይ እኛ ግጭቱ እንደተፈጠረ በአስቸኳይ ትልካለ። ማህበረሰቡ የራሱን ባህላዊ ድርጎሽ አሉት። ባህላዊ ድርጎሹ ምናርቤት ቡድኖች የፈጠሩት ነገር ሊሆን ይችላል። እሱ በመንግስት የሚጣራ ሆነ እንዳልከው ቤትም የተቃጠላል እንደሰማ ነው እንዳየነውም እንደዛ ሊሆን ይችላል። ያን በአፋጣኝ ከህብረሰቡ ከሌሎች አጋር አካላት ጋር ሆነ ሰሙ ወደ ጤው እንዲመለስ ጥናቱን አድርገ የተጣራውን መረጃ ይዘ ድጋፍም ታደርጋለን። ይህ እስከ መቼ መልሶ ማቋቋም ስራ በአማራ ክልል ሰሜን ሸዋና የኦሮሞ ልዩ ዞን አዋሳኝ አካባቢ ባለፈው አርብ በተቀሰቀሰ ግጭት በትንሹ ከሰላሳ ሰዎች በላይ ሲገደሉ በርካቶች መፈናቀላቸው መገለጹ ይታወሳል። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።